የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ለእናንተ ይሁን ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ በዛሬ ምሽት መሰናዷችን ያላቸውን የፖለቲካ አቋም መሰረት አድርጎ የሚደርስ ማንኛውም አካላዊ ጥቃት ዛቻና ማሰራራት እና ማንኛውም አይነት የኃይል ተግባራትንም እንደገና በመጫውስ የሚገጥም በተለይም ጥቃት ደጉን የሰማናቸው የኢትዮጵያ ሕግ ባለሙያዎች ማህበር የኢትዮጵያን ሀገራዊ ምርጫ ተከትለው በሴቶች ላይ የሚደርሱትን ትንኮሳዎችን የሚከላከል መርሃ ግብር ይፋ አድርገዋል። ዝርዝሩ በምሽቱ ይደመጣል። ስናበላ ለሙስሊሙ ብቻ አይደለም፣ የክርስትና ሃይማኖት ተከታዮችም ስላሉ ለነሱም እያራድን ለእነኝም እያራድን በእስልምና ተከታዮች ጾም ማክተሚያ ኢዳል ፈጥሮ ዜማ በጅማ ከተማና አካባቢዋ አቅመደካሞችን ራት በማብላትና ጿሚዎችን በማ ማስፈጠር ተግባር ላይ የተሰማራውን ወጣት አብድ ጌታቸውን የሚያስተዋውቅ መሰናዶም አለን። ተጨማሪ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉ በፊት ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ከአሜሪካ የንግድ ማህበራት ምክር ቤት ጋር በትብብር ለመስራት ስምምነት መፈራረማቸውን የኢትዮጵያ ዜና አገልግሎት ዘግቧል። በስምምነት ወቅት ምክር ቤቶቹ የግሉ ዘርፍ የሚያጋጥሙትን ችግሮች በጋራ ለመታገል አብረው እንደሚሰሩ የተገለጸ ሲሆን ንግድና ኢንቨስትመንትን ማስፋፋት፣ በንግድ እንቅስቃሴ ወቅት የሚያጋጥሙ የፖሊሲ የህግና ሌሎች ችግሮችን ለሚመለከታቸው የመንግስት አካላት ማቅረብና መረጃ ልውውጥ በጋራ ከሚሰሩባቸው ዘርፍ ዘርፎች መካከል እንደሚገኙባቸው የዜና አገልግሎቱ ዘገባ ያመለክታል። ህንድ ውስጥ እየተዛመተ ያለው የኮሮና ቫይረስ ዝርያ በዓለም አቀፍ ደረጃ አሳሳቢ መሆኑን የዓለም ጤና ድርጅት አስታወቀ። በዓለም የጤና ድርጅት ከኮቪድ-19 ወረርሽኝ ተያያዥ ቴክኖሎጂ ዘርፍ ዳይሬክተር የሆኑት ዶክተር ማሪያ ቫን ኬርኮቭ የተጠቀሰውን የቫይረሱን ዝርያ በተመለከተ ዛሬ ማክሰኞ ባደረጉት ገለጻ ይህ ቫይረስ በዓለም አቀፍ ደረጃ አሳሳቢ ነው ብለን ፈርጀነዋል። ቫይረሱ በይበልጥ እየተዛመተ መሆኑን የሚጠቁሙ ማስረጃዎች አሉ ብለዋል። ፊሊፒንስ በዚህ ህንድ ውስጥ እየተዛመተ ባለው የኮሮና ቫይረስ ዝርያ የተያዙ የመጀመሪያ ሁለት ተጋላጮች አግኝተናል ብላለች። ሁለቱ ሰዎች በቅርቡ ወደ ኦማንና የተባበሩት አረብ ኤሚሬቶች ተጉዘው ወደ ፊሊፒንስ የተመለሱ መሆናቸውንም ማስታውቃለች። ህንድ ውስጥ ዕለታዊ የቫይረሱ ተያዦች ቁጥር በጥቂቱ ቢቀንስም አሁንም እጅግ በበዛ ቁጥር እየተዛመተ ሲሆን በዛሬ ዕለት ብቻ 330 ሺ አዲስ ተያያዦች መገኘታቸው ተገልጿል። 3900 ሰዎች ደግሞ ለህልፈት ተዳርገዋል። ኬንያ ከሶማሊያ ጋር የሚደረጉ በረራዎችን በሙሉ ማቋረጧ ተገለጸ። ኬንያ ይህን ያደረገችው ሁለቱ ሀገራት ለአምስት ወራት ያክል ተቋርጦ የቆየውን የዲፕሎማሲ ግንኙነታቸውን ባደሱ በጥቂት ቀናት ውስጥ መሆኑ ነው። የኬንያ የሲቪል አቪዬሽን ባለስልጣን በሁለቱ ሀገሮች መካከል የሚደረጉ በረራዎች ጉዳቶችንና ለሕክምና ከሚያጓጉዙ በረራዎችና ከተባበሩት መንግስታት ድርጅት የሰብአዊ ረዴት በረራዎች በስተቀር በሁለቱ ሀገሮች መካከል የሚደረግ በረራ በሙሉ እንደሚቋረጥ ለበረራ አባላት በሙሉ ማስታወቂያ መሰራጨቱን ስማቸው እንዳይ küll asi täiegu ja summal jääb alles , et tangel saal . እገዳው ከዛሬ ግንቦት ሶስት አንስቶ ቢያንስ እስከ መጪው ነሐሴ ሶስት የሚጸና መሆኑን የአሜሪካ ድምጽ ራዲዮ የሶማልኛ ስርጭት ክፍል ያየው ማስታወቂያ ይጠቁማል። የኬንያ አቪዬሽን ባለስልጣን እርምጃውን የወሰደበትን ምክንያት አልገለጸም። ይሁን እንጂ ውሳኔውን ያወጣው ትላንት ሶማሊያ ከኬንያ ጫጭ ነው የሚጓዙ አውሮፕላኖች ላይ የጣለችው የቀደመው ውሳኔዋ አሁንም የጸና መሆኑን በድጋሚ ማረጋገጧን ተከትሎ መሆኑ ተጠቁሟል። እስራኤል ዛሬ ማለዳ ጋዛ ውስጥ ባደረሰቻቸው የአየር ጥቃቶች የአንድ የሐማስ ቡድን ተዋጊ አዛዥ ቤት የሚገኝ የመኖሪያ ቤቶች ህንጻ መደብደቧ ተገለጸ። ታጣቂዎች ወደ እስራኤል ከ250 በላይ ሚሳይሎችን መተኮሳቸው ተገልጿል። እስራኤል ባደረሰችው ጥቃት ዘጠኝ ህጻናትን ጨምሮ ቢያንስ 24 ፍልስጤማውያን መገደላቸውና ስድስት እስራኤላውያን መቁሰላቸው ተዘግቧል። ታጣቂዎች አንዳንዶቹን ሮኬቶች የተኮሱት እስራኤል የጸጥታ ኃይሎቿን ከኢየሩሳሌም ከሚገኘው የ የአላቅሳ መስጊድ እንድታስወጣ የተሰጣት የጊዜ ገደብ ባለፈ በጥቂት ደቂቃዎች ውስጥ መሆኑን ዘገባዎች አመልክተዋል። ሰሞኑን በስፍራው በተደጋጋሚ ግጭት መከሰቱን መዘገባችን ይታወሳል። ዛሬ ሩሲያ ካዛን ከተማ ውስጥ በሚገኝ የአንደኛ ደረጃ ትምህርት ቤት አንድ አጥቂ ተኩስ ከፍቶ ቢያንስ ሰባት ተማሪዎች፣ አንድ መምህርና አንድ ሌላ የትምህርት ቤቱ ሰራተኛ መግደሉን የከተማዋ ከንቲባ ቢሮና ሌሎችም ባለስልጣናት ገለጹ። የሚበዙት ነዋሪዎቿ ሙስሊም የሆኑት የታታርስታን ክፍለ ግዛት ዋና ከተማ በሆነችው ካዛን ውስጥ በደረሰው ጥቃት የቆሰሉ ሀያ አንድ ሰዎች በሆስፒታል ሕክምና ላይ መሆናቸውን የጤና ባለስልጣናት አስታውቀዋል። ከቆሰሉት መካከል አስራ ስምንቱ ልጆች መሆናቸውንና የስድስቱ ይዞታ እጅግ አሳሳቢ መሆኑም ተገልጿል። አጥቂው በቁጥጥር ስር እንደዋለ የገለጹት የታታር ሳትን ክፍለ ሀገር ፕሬዚዳንት ሩስታም ሚንሃኖቭ አሸባሪው ተይዟል፣ የመሳሪያ ባለቤትነት የመንግስት ፈቃድ ያለው የ19 ዓመት ሰው ነው ብለዋል። ሌላ የአጥቂው ተባባሪ ስለመኖሩ የታወቀ ነገር ግን እንደሌለና ክትትል እየተደረገ መሆኑን ፕሬዝዳንቱ ጠቁመዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን መንግስት ክፍለ ሀገሩ አስፈላጊውን እርዳታ ሁሉ እንዲያደርግ እንዲሁም ብሔራዊ ዘቡ የተሻለ የመሳሪያ ቁጥጥር ድንብ እንዲያዘጋጅ ትዕዛዝ መስጠታቸውን ክሬምሊን ቤተ መንግስት አስታውቋል። በክፍለ ሀገሯ ያሉ ትምህርት ቤቶች በሙሉ የተዘጉ ሲሆን ነገ ረቡ የጥቃቱን ሰለባዎች ለማሰብ የሀዘን ቀን ሆኖ እንደሚውል ባለስልጣናቱ አውጀዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ማናቸውም ማስተያየቶች ቢኖራችሁ በማኅበራዊ መገናኛዎቻችን በኩል አድርሱ። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ የህግ ባለሙያ ሴቶች ማህበር በትናንትናው ዕለት ከምርጫ ጋር ተያይዞ በሴት መራጮች፣ አስመራጮች፣ ጋዜጠኞች፣ ታዛቢዎች ላይ ሊፈጠሩ የሚችሉ አካላዊና ስለንቦናዊ ጥቃቶችንም ሆነ ትንኮሳዎችን ተከትለው ሴቶች በነፃ በመደወል ምክር ሊያገኙበት ወይንም ሊጠቅሙ የሚችሉበት ነጻ የስልክ መስመር ይፋ አድርጓል። የደንገረመው በማኅበሩ ውስጥ የቦርድ አባልና በምርጫ ወቅት በሴቶች ላይ የሚፈጠሩ ጥቃቶች ምላሽ ላይ የሚሰራው መርሃ ግብር የአዲስ አበባ ተጠሪ የሆኑትን ቤተልሔም ደጉን አነጋግራለች። በመቀጠል ይሰማል። በጣም አመሰግናለሁ በድጋሚ እንግዲህ በትናንትናው ዕለት ከምርጫ ጋር ተያይዞ ለሚደርሱ ጥቃቶች ነፃ የስልክ ጥሪ መደረግ የሚችልባቸው መስመሩ ይፋ አድርጋችኋልእና የዚህ መርሃ ግብር ወይም ደግሞ የዚህ ፕሮጀክት አላማው ምንድን ነው ከሚለውን ጀምር። የሚታወቀው የኢትዮጵያ የህግ ባለሙያ ሴቶች ማህበር በሴቶች ዙሪያ ላለፉት ሀያ ስድስት አመታት እየቀረ ያለ ድርጅት ነው። የስራው ዋና አላማና ግብ በኢትዮጵያ ውስጥ ያሉ ሴቶች በፖለቲካ ማህበራዊ፣ እና እንዲሁም በኢኮኖሚያዊ ዘር እኩል ተጠቃሚ ና ተሳታፊ እንዲሆኑ ነው እየሰራ የነበረው ሰውና፣ አሁን ደግሞ ከናሽናል ዲሞክራቲክ ኢንስቲትዩት ጋር በጋራ በመሆን እየተገበረ ያለው በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን ለማስጨረስና ያለውን ነገር ለመታዘብ እየሰራ ይገኛል። ይህ የሚያስፈለገበት ምክንያት ምንድን ነው? እንደሚታወቀው የሴቶች ተሳትፎ በአጠቃላይ በፖለቲካው ማለት ይቻላል ዝቅተኛ ነው እና ከዛ ጋር ተያይዞ ደግሞ ሴቶች ላይ ሊደርስ የሚችሉ በምርጫ ወቅት በሴቶች ላይ የሚከሰቱ ጥቃቶች ተብሎ የሚለዩ በመላው ዓለም ላይ እንደዚህ አይነት ነገሮች አሉ። በእኛ ሀገር ይህንን ስንሰራ የመጀመሪያችን ነው እንደ ቢሮ። እና ምርጫው ፍታዊ ነበር ወይ እንዴት ነበር ምርጫው የነበረው ከሚለው ባለፈ እና የሴቶችን ተሳትፎ ና ተጠቃሚነት መብቶቻቸውን ኤክሰርሳይዝ ማድረግ ላይ ተጽዕኖ የሚያሳድሩት ነገሮች ነ። አሉ ወይ የሚለውን ነገር ለመታዘብ እየሰራ ነው። በመደበኛ ለሴቶች አገልግሎት በሚሰጠው የሕግ ማማከሩ የድጋፍ የአድቮኬሲ ስራው ላይ እንዲያግዘው ብሎ ሰባ ሰባት አስራ አንድ የተባለ ነጻ የስልክ መስመርን መጋቢት ላይ ላውንች አድርጎ ነበረ። ነገር ግን ይህንን የስልክ መስመር ከምርጫ ጋር ተያያዥ የሆኑ በምርጫ ወቅት በሴቶች ላይ ስለሚደርሱ ጥቃቶች ጥቆማ ለመስጠት በሚል በዛው ላይ አካቶ በአማርኛ፣ በኦሮምኛ፣ በአፋርኛ እና በሶማሊኛ ቁማ የማድረጊያ መስመር በይፋ ተመርቋል። ሀገር አቀፍ ደረጃ ነው የተደረገው። በምርጫ ወቅት ሴቶችን የሚያጋጥሟቸው ምን አይነት ፆታዊ ጥቃቶች ናቸው? ከምን አኳያስ ሊከሰቱ ይችላሉ? ተሳትፏቸውን የሚቀንሱትን ነው ጥቃት ወይም ብለን የለየናቸው በምርጫው ለይተን ያወጣናቸው ጥቃት ብለን የመጀመሪያ አካላዊ ጥቃት። የአካላዊ ጥቃት ሴቶቹ በተለያየ ካፓቲት ነው ምርጫ ላይ የሚሳተፉት። እንደ መራጭ ይሳተፋሉ፣ እንደ ተመራጭ ይሳተፋሉ፣ እንደ ምርጫ አስፈጻሚ ይሳተፋሉ እና እንደ ዜጋ አይመርጥም ሆኖ እንደ ዜጋ ግን ከምርጫ ተያያዘ የተለያዩ ነገሮች ውስጥ ኢንቮልቭ ሊያደርጉ በሚችል እንደ ዜጋ ይሳተፋሉ እና በዚሁ ፖለቲካ አመለካከታቸውን የሚደግፉትን ፓርቲ ወይንም ደግሞ ካንዲዴት ሆኖ የቀረቡበትን ፓርቲ ያላቸውን የፖለቲካ አቋም መሰረት አድርጎ የሚደርስ ማንኛውም አካላዊ ጥቃት ጫና፣ እና ማስፈራራት እና ማንኛውም አይነት የኃይል ተግባራትንም እንደገና በምርጫ ውስጥ የሚገጥም ጥቃት ብለን ካታጎራይዛ አድርገናል። ሌላ ወሲባዊ የሆነ ለመምረጥ ለመመረጥ በሚሄደው ሂደት ውስጥ ሰዎች ያላቸውን ተቃውሞ ለመግለጽ ሲሉ ብዙዎች ላይ ጥቃት ማድረስን እንደ አንድ መሳሪያ ይጠቀሙ እናውቃለንና፣ በዛ የተነሳ ደግሞ ወሲባዊ ጥቃት የሚደርስባቸው ከሆነ እንዲሁም ደግሞ ኢኮኖሚ ጥቃት እመርጣለሁ። ወይም አልመርጥም በሚለው ወይም ለዚህኛው ምረጪ በሚል በገንዘብ መደለልም ሆነ እንዳይመጡ በገንዘብ ራይት ማድረግንም ያካትታል ኢኮኖሚዊ የሆነ ጥቃት ተብሎ ካታጎራይስ ተደርጓል። እና ሰፋ ያለ ከቨሬጅ ያለው ነው። አንደኛ የቅድመ ጥንቃቄ የሆነ ይረዳል። በምርጫ ቦርድም ሆነ ሌላ በሚመለከተው አካል አንዳንድ ድርጊቶች ከመፈጸማቸው በፊት ኢንፎርሜሽን አግኝቶ ለማስቆም ይቻል ዘንድ በማሰብ ነው። ይህንም ምርጫ የስልክ መስመር ያስተዋወቅ ነው። ሁለተኛ ደግሞ የሚፈጸሙም ካሉና ድንገት ተፈጽመዋል የሚል ኢንፎርሜሽን ተደረሰ፣ እነዛ መላሽ ከመስጠትና ሚቲጌት ከማድረግ አንጻር ይሰራል። ሁለተኛ ነገር ደግሞ ለቀጣይ ምርጫዎች የሚሆኑ ሪፒቶች ፖለቲካ የተሳትፎ ላይ የአድቮኬት ወርክ ለመስራት ይረዳል በሚል መነሻነት ነው። ሰባ ሰባት አስራ አንድ ላይ ሲደወል ጥቆማ ከተሰጠ በኋላ ምን አይነት ግልጋሎቶች ነው ወይም ደግሞ መጨረሻው እንዴት ነው የሚሆነው? ያው እዚህ ሰባ ሰባት አስራ አንድ ነጻ የስልክ መስመር ላይ ሲደውሉ ሰዎች የተለያዩ ጉዳዮች ይዘው ይደውላሉ። የመጀመሪያ ነገር ጥቆ ባለመስጠት እና አካባቢው ላይ ያለውን ነገር እንድናቅ ለማድረግ ሊሆን ይችላል የሚደወለው ያንን ኢንፎርሜሽን ወስደን የማጣራ ስራ ሰርተን የሚመለከተው አካል ጋር ይሰር በማድረግ መፍትሄ እንዲፈለግለት እናደርጋለን። ሁለተኛ የህዝብ ምስር አገልግሎት ፈልገውና ምን አይነት መፍትሄ ማግኘት እንደሚችሉ ከህግ አንጻር ያለውን ነገር ለማወቅ ሊሆን ይችላል። የሆትላይን ወይንም ደግሞ የነጻ የስልክ መስመሩ ኦፕሬተሮቻችን የህግ ባለሙያዎችና የህግ ባግራውንድ ያላቸው ናቸው እና አስፈላጊውንም የህግ ድጋፍ ለመስጠት አሰልጥነን በዛ ቦታ ላይ ያስተማራናቸው ናቸው እና አስፈላጊውን የህግ ድጋፍ እንዲሁም ደግሞ መሄድ የሚጠበቅባቸውን አስፈላጊ የህግ አስፈጻን ጠቁማቸዋለን እና ፈርዘር ደግሞ አብረናቸው ማማከር አገልግሎት አቤቱታ የመጻፍ አንድ አስፈላጊነቱ ጥቅም ና የመቆም አገልግሎትም ይሰጣል። እና ከኛ ደግሞ እነዚህን አገልግሎቶች የሚፈልጉ መሆኑን ጠይቀን ደዋዮቹ በሚፈልጉት መልኩ እናስተናግዳቸዋለን ማለት ነው። የሚሰጡት ኢንፎርሜሽን ምስጢራዊነቱ በተጠበቀ መልኩ ማንነታቸውን በማይጎዳ መልኩ ነው የምንቀበለውና ጉዳዩን ወደ አስፈላጊ አካል እንኳን ይዘነው እንሂድ በሚባልበት ጊዜ ለሰውየው ደህንነት አስፈላጊ የሆኑትን እርምጃዎች ከሚመለከታቸው ባለድርሻ አካላት አብረን እንሰራለን። ግን የዚህ ኤክሰፕሽን አለው የሀገር ደህንነትን አደጋ ላይ የሚጥል ና ሌሎች ከባድ አደጋን ሊያስከትል የሚችሉ ኢንፎርሜሽኖች ከሆኑ የደረሱን ና ሰውየው ለማንም ኮሚኒኬት አይደረግ ተብሎ ቢልም እንኳን የሰውየውን ማንነት እና ደህንነቱን እንደተጠበቀ ሆኖ በደረሰን ኢንፎርሜሽን መሰረት ግን የጥንቃቄ እርምጃ እንዲወሰድ ና አስፈላጊ ነገር እንዲደረግ ኖቲፋይ የማድረጉን ስራ እንሰራለን የሚመለከተው አካል ማለት ነው ይሄ መርሃ ግብር ወይም የነጻ የስልክ ጥሪ አገልግሎት ከመቼ እስከመቼ ነው የሚቆየው በመደበኛነት ሰባ ሰባት አስራ አንድ የሚቀጥል ነው። አሁንም በይፋ ያስጀመር ነው መጋቢት ላይ ነው። በአገር አቀፍ ደረጃ ጠቅላላውን አገልግሎት ሚሰጥ እቺ ለምርጫ የጀምር ናት። ቅድመ ምርጫ አለ፣ የምርጫ ቀን አለ፣ ከዛ ድህረ ምርጫ አለ። የሶስቱን ጊዜ ይቆያል ማለት ነው። እሺ፣ በጣም ነው የማመሰግነው። ጥያቄዎች አይነት ጨርሻለሁ። መጨመር የምትፈልጊ መልእክት ካለ በጣም አመሰግናለሁ። ያው ሰባ ሰባት አስራ አንድ ብሎ ነጻ የስልክ ጥሪ ማዕከል መኖሩ ብቻ አይደለም እና ማዕከሉ ለህዝብ ተደራሽ ማድረጉ ትልቁ ፓርቲ ስለሆነ እናንተም ደግሞ የኔን ኃላፊነት ውስታችሁ ለጋበዛችሁንም በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ኤደን ገረሞ ከዋሽንግተን ዲሲ። የተራበ ሆድ እኩል ስለሆነ ሃይማኖት ሳንለይ የተራበውን ሁሉ እናበላለን ይላል። በጅማ ከተማና አካባቢው አቅመ ደካማዎችን ራት በማብላትና ጸዋሚዎችን በማስፈጠር ተግባር ላይ የተሰማራው ወጣት አብዲ ጌታቸው። ወጣት አብዲ ከጓደኞቹ ጋር በመሆን በማኅበራዊ ሚዲያ በሚያሰባስቡት ድጋፍ ከሁለት ሺህ በላይ ሰዎችን ራት ማብላታቸውንና ከአስር በላይ ለሚሆኑ ደግሞ የሥራ ዕድል እንዳመቻቹ ለጋቢና ቪኦኤ ተናግሯል። ይህም በጎ ተግባር ወደ እርዳታ ድርጅት ለማሳደግ ማሰቡን ያስታወቀው አብዲ ወጣቶች የማኅበራዊ ሚዲያዎችን ለበጎ ከተጠቀሙ ማኅበረሰባቸውን የሚጠቅም ነገር ሊያበረክቱ ይችላሉ ብሏል። ናኮር መልካ ከአብዲ ጋር አጭር የስልክ ቆይታ አድርጓል። አብዲ ጌታቸው ማለት እንግዲህ በማህበራዊ ድረገጽ የተወሰኑ ሰዎች ያውቁኛል። ጅማ ዞን ሊሙ ኮሳ ወረዳ ነው ተወልጄ ያደግኩት። ትምህርቴን አንደኛ ደረጃ ለኩጪሜ በምትገኝ ትምህርት ቤት ነው የጀመርኩት። ሁለተኛ ደረጃ ጮራ ቦቶር ነው የተማርኩት። ጅማ ነው የምኖረው በዚህ ሰዓት። በአንዳንድ አጋጣሚዎች ደግሞ ወደ በጎ ስራ ገብቼ በየበጎ ስራ እየሰራው ነው የምትገኘው በዚህ ሰዓት። እስቲ በጅማ ከተማ እንዲሁም በአካባቢው እስካሁን ምን ያህል ሰዎች እንዲያፈጥሩ ወይም ደግሞ እራታቸውን እንዲበሉ ጾም እንዲፈቱ አርጋቸዋል ይሄ አገልግሎት የጀመራችሁት መቼ ነበረ? እስካሁን ምን ያህል ሰዎችስ የዚህ አገልግሎት ተጠቃሚ ሆነዋል? እኛ የጀመርነው የዛሬ ዓመት ነው። ማስፈጠር የጀመርነው ማለት ማብላት የጀመርነው እራታቸውን ራታቸውን የጾሙ የዋሉትን አቅመ ደካማ አካል ጉዳተኞችን፣ ሽማግሌ አዛውንቶችን፣ አባት የሌላቸው እናት የሌላቸውን የሚያሳድጉ አሮጊቶች አሉ እና እስካሁን ከሁለት ሺህ ሰዎች በላይ ነበር እያስፈጠርን የነበረው እስከ በቀደም ድረስ ማለት ነው አብዲ ይህንን ሁሉ ገንዘብ ኬት እያመጣ ነው እነዚህን ሁሉ ሰዎች የሚያስፈጥራቸው ወይም ደግሞ ራታቸውን የሚያበላቸው። እነዚህ ሰዎች ለእናንተ አንተና ከአንተ ጋር ላሉ ወጣቶች ያላቸውን ስሜት እንዴት ነው የተረዳችሁት? በአንድ የማስፈጠር ፕሮግራም ማለት ለአንድ ቀን ራት እንኳን ቢያንስ አራት መቶ እስከ አራት ሃምሳ እንጀራ ነው የምንገዛው ማለት ነው። ከዛም አልፎ ብዙ ጊዜ በአብዛኛው እናርዳለን አንድ አካባቢ ነው የሚኖሩት እነኚህ አዛውንቶች አቅመ ደካማ አካል ጉዳተኞቹ ማለት ነው። ሙስሊምም ክርስቲያንም አለ እዛ አካባቢ ላይ ስናበላ፣ ለሙስሊሙ ብቻ አይደለም የክርስትና ሃይማኖት ተከታዮችም ስላሉ ለእነሱም እያረድን ለነኚህም እያረድን ነበር። ምክንያቱም እነኚህ ሰዎች አንድ ላይ ስለሚኖሩ እኛ የተቸገረን ብቻ ነው የምንረዳው እንጂ በሃይማኖት በዘር በክለብ ማንንም አንለይ። ምክንያቱም የተራበው ሆድ እኩል ነው። የተራበው ሆድ ኦሮሞ፣ አማራ፣ ትግሬ፣ ወላይታ ምናምን አይልም። የተራበ ሆድ የተራበ ነው እና እኛም ማድረግ የምንችለው የተራበውን ማብላት ብቻ ነው እና ለሁለቱም አርደን እያበላን የነበረው እና የገቢ ምንጫችን ብዙ ሰዎች እየሰራን የነበረውን ቪዲዮ ያዩ እነን አቅመ ደካማን ማብላት ፈልጋሉ፣ እባክን አስፈጥድልኝ የሚሉ አሉ። የሚበቃውን ነገር ገዝተን ሊስቱን አውጥተን እንልክላቸዋለን። መጠኑን እንነግራቸዋለን። ይሄ ያህል ብር ያስፈልጋል ያስፈልጋል እና ይህን ብር ላኩልን እንላለን። ይልካሉ፣ እቃውን እንገዛለን። ከዛ በኋላ ቪዲዮውን በላይቭ እና በኖርማል በዩቲውብ ቻናል አለን፣ እንለጥፋለን። ምክንያቱም ቪዲዮ የምንለጥፈው በይዞይ በእስልምና ሃይማኖት፣ የሆነ ነገር ስትሰጥ እንኳን ቪዲዮ ቀርጾ መለጠፍ በቀኝ ጅስሰር ግራጅ ማየት የለበት የሚላል ቁርአን ማለት ነው። ምክንያቱም አይቻልም ነገር ግን እኛ ግዴታ ነው ያን ነገር ማሳየት ያለብን፣ ምክንያቱም ለሁለት ፐርፖስ ነው ይህንን ነገር የምናሳየው ቪዲዮ ነው። አንደኛው የተላከብን አደራወር አማና ግቡን መጥተዋል ደርሰዋል ማለት ነው፣ በቦታው ድረስ ማለት ነው። ሲቀጥል ደግሞ ሌላኛው ይህንን ቪዲዮ የሚመለከተው አካል በቀጣይ እርዳታ እንዲያደርግላቸው ነው። ካበላናቸው በኋላ በጣም የሚገርም ነው። በቦታው ላይ ያለው ደስታ፣ ያለው ፈገግታ፣ ምርቃት፣ ሲመርቁ በጣም ነው ደስ የሚለው። ቅፍ አድርጎ ይስሙሃል። እንድትሄድ እንኳን አይፈልጉም። ልክ እንደ ልጆቻቸው ነው በጣም ደስ ይላል። በጣም ደስ የሚለው የዛሬ ሁለት ሳምንት ገደማ በፌስቡክ አንድ ወጣት የሆነ የወዳደቀ ቤት ውስጥ ቁጭ ብሎ መሄድም እንደማይችል ከፎቶ ያስታውቃል። በፌስቡክ የለቀቀው ወጣት ሰሞኑን ደግሞ ዊልቼር ላይ ወይም ሰዎችን እንዲሄዱ የሚያግዝ ወንበር ላይ ቁጭ ብሎ ግንባርን ይስማልና በደስታ ስሜት ያወጣት። ማን ነው? ምንድን ነው የተደረገለት? እንግዲህ ያ ወጣት ሚፍታ አባጃድ ይባላል። ጂማ ከተማ ውስጥ ነው የሚኖረው አስራ ዘጠኝ ዘጠና አምስት የመኪና አደጋ ደርሶበት ነበር። ከባድ ጉዳት ጀርባውና እግሩ ላይ ደርሶበት ነበር። በዛ ምክንያት ለአስራ ሰባት አመታት ካለአንዳች እርዳታና ሕክምና ቤት ውስጥ ብቻውን እየማቀቀ ነበር። እና በአጋጣሚ የሆነ ጓደኛዬ አብዲ ፋሩቅ ይባላል፣ ደወለልኝ ከቻልክ ና እና እንሂድና እንየው አለኝ። ሄደ ነው ስናየው፣ ከጠበኩት በላይ በጣም አንጀት የሚበላ ነው። መሬት ላይ እየተሳቤ ነው የሚሄደው፣ ምክንያቱም ዊልቸሩም ተበላሽቷል፣ እግሩ መራመድ አይችልም እና እና ቪዲዮውን ቀረስ ነው ሁኔታውን ጠየቅ ነው። አንድ ዳቦ እንኳን ገዝቼ የምበላበት ገንዘብ የለኝም ብሎ እያለቀሰ እየተማጸነ ነበር፣ ቪዲዮውን ስንቀርጽ ማለት ነው። ያን ቪዲዮ እኛም ማህበራዊ ድረገጻችን ላይ ለጠፍ ነው። ከዛ በኋላ ብዙ ሰዎች ተጋሩት። ወደ አስር ሺህ ሰዎች ነበር ሼር ያደረጉት እና ከመቶ ስልሳ ሺህ በላይ ሰዎች አዩትና ከካናዳ ደውሎልኝ ዊልቸር እንደሚልቁለት ነገሩን። ሌላ ደግሞ ከሀገር ውስጥ ሌላ ዊልቸር ሰጠን። ሌላ ደግሞ ዊልቸር እንዲገዛ ገንዘብ ላከልን። የፈራረሰ ቤቱ አካባቢ ላይ አሪፍ ኮንቴነር አቁመንለት ለአንድ ሱቅ የሚያስፈልገውን ሙሉ በሙሉ አንድም ሳይጎል አሟልተንለት መብራት ማብራት ቀጥለንለት ስልክም ገዝተን ሰጥተነው ብዙ ሰዎች እንዲያገኙት እንዲያበረታቱት አድርገን አስደስተነው በዛ ደስታ ነበር አቅፎ እየሳምኝ የነበረውና ሰላሳ ሺህ ብር እጃችን ላይ ተርፎ ነበር። ሰላሳ ሺህ ብሩንም ሰጥተነው ጨረስን። ይህ ሰውዬ ቀኑ የጨለመበት ሰው ነበር። አሁን ግን ፈጣሪ ምስጋና ይገባው እና በጣም ደስተኛ ሆኖ እየሳቀ እየተደሰተ እና በጣም ደስ የሚል ነገር ነው። ልክ እንደሚፍታ ሚፍታ ከሚፍታ ጋር አስራ አንድ ሰዎች ናቸው ሱቅ ከፍተን አሪፍ ህይወት እየኖሩ ነው። ለወደፊትም እናደርጋለን እንላለን። እንሻላ የማህበራዊ ሚዲያ አጠቃቀምን በተመለከተ በማህበራዊ ሚዲያ ላይ የሚገኙ ወጣቶች ከእናንተ ምን ይማራሉ? በማህበራዊ ድረገጽ አጠቃቀማችን አጠቃቀማችን ነው የሚወስነው። እኛ በጥሩ ጎኖ አይተን ከተጠቀምን በጣም ይጠቅመናል። አካል ጉዳተኛን የምንረዳበት በሌላ በኩል በሌላ ቢሮ ኑሮን አይደለም በማህበራዊ ድረገጽ በፌስቡክ ነው። ነገር ግን ለእኩይ ድርጊት አሁን ለምሳሌ ዘር ከዘር ለማጋጨት ጥላቻ ንግግር ምናምን ተጠቅመን ከምናበላሸው የምንችለውን ነገር ለህብረተሰባችን ብናደርግ በጣም የተሻለ ነው ብዬ አስባለሁ። ጊዜያችንን በአግባቡ በማህበራዊ ድረገጽ ላይ ተጠቅመን አካባቢያችን ላይ ያለውን ነገር ወደ አለም አውጥተን ብንጠቀምበት የተሻለ ነው ብዬ ነው ማምነው እኔ ማህበራዊ ድረገጽ አጠቃቀማችንን ህብረተሰቦችን እንዳይጎዳ አገራችንን እንዳይጎዳ አድርገን ብንጠቀም የተሻለ ነው የሚል መልዕክት ነው ያለኝ ለወደፊት ደግሞ ወደ ቻሪቲ እንደምናሳድገው ተስፋለኝ እናደርገዋለን ደግሞ ወጣት አብዲ ጌታቸው ያሰባችሁት ነገር ይሳካላችሁ ከወዲሁ ኢድ ሙባረክ ብዬ አለው በጣም ነው የማመሰግነው በጋቢና ቪኦኤ ስም እኔም በጣም ከልብ አመሰግናለሁ ስለጋበዛችሁኝ። ገቢና ቪኦኤ ኑሩልን፣ አመሰግናለሁኝ። በዩናይትድ ስቴትስ የሚገኙ ዩኒቨርሲቲዎችና ኮሌጆች ትምህርታቸውን ተምረው ያጠናቀቁ ተማሪዎች ወደ አዲስ የሕይወታቸው ምዕራፍ የሚያሸጋግራቸውን የምረቃ ስነ ስርዓት ለማክበር በሚዘጋጁበት በዚህ ወቅት ኮቪድ-19 ድምቀቱን አደብዝዞታል። የአነት ቸርነት የዚህ ዓመት የምረቃ ስነ ስርዓት ምን እንደሚመስል ተከታትላ የላከችውን ዘገባ ስመኝሽ የቆየ ታሰማናለች። በአሜሪካን አገር መጋቢት ወር ለብዙዎች ይዞ የሚመጣው ምስል አንድ ነው። የተማሪዎች ምርቃት ምርቃት ለዓመታት የለፉ ተማሪዎች የልፋታቸውን ከፍተኛ ውጤት የሚያዩበት በተለይ ከተለያየ የዓለም ክፍል የተሻለ ትምህርት ለማግኘት ወደ አሜሪካን የመጡ ተማሪዎች ስኬታቸውን የሚያጣጥሙበት ወቅት ነው። የምርቃት ስነ ስርዓት ደግሞ ይህ ስኬት በደስታና በፌሽታ የሚከበርበት ቀን ነው። በዚህ ዓመት የስነ ስርዓት ባይኖርም በብራውን ዩኒቨርሲቲ ተመራቂ የሆነችው ሶኒያ ቡይ ቢያንስ ትምህርቷን ማጠናቀቅ በመቻሏ ደስተኛ ናት። I don't care too much about the actual ceremony itself. At this point, it's just like, okay, that's gonna be like a... በዛን ቀን ስለሚካሄደው የምርቃት ስነስርዓት ብዙም ግድ የለኝም። ልክ በዚህ ወር ይከናወናሉ ብዬ ከምጠብቃቸው ነገሮች አንዱ ነበር። ነገር ግን የተወሰነው ጎኔ በቃ እንደማይሆን አውቆትቶታል። በኮቪድ-19 ምክንያት የተጣሉት ክልከላዎች ዩኒቨርስቲዎች እንዲዘጉ በማድረጋቸውና በጉዞ ክልከላ ምክንያት ቤተሰብ መገኘት ስለማይችል ዘንድሮ አብዛኛው የምረቃ ስነስርዓት የሚካሄደው በበይነ መረብ አማካኝነት ነው። ያ ማለት ብዙ ቤተሰቦችና ተማሪዎች በአካል ሳይገናኙ በርቀት ቀኑን ያከብራሉ። በኮሎምቢያ ዩኒቨርሲቲ ተመራቂ ተማሪ ለሆነችው ህርማ ደምሴ ደግሞ ይህ በጣም አሳዛኝ ነው። ኮሎምቢያ ዩኒቨርሲቲ ከገባሁበት የመጀመሪያው ቀን አንስቶ ይህን የምርቃት ቀን በናፍቆት ነበር ስንጠብቅ የነበረው። ስለዚህ በአካል ይህን ቀን አለማክበር ለምን የብዙዎችን ልብ እንደሚሰብር ይገባኛል። ነገር ግን በኮቪድ ላለመያዝ ያለው አማራጭ ከየቦታው መጥቶ አለመሰባሰብ ነው። በእርግጥ አንዳንድ ዩኒቨርስቲዎች ተማሪዎች በአካል ተገኝተው የምረቃ ስነ ስርዓታቸውን እንዲያከናውኑ እያደረጉ ነው። ለዚህም እንደ የፊት ጭንብል መጠቀምና ርቀትን መጠበቅ የመሳሰሉ የጥንቃቄ እርምጃዎችን ይወስዳሉ። ያም ሆኖ ግን እንደ በጆርጂያ ስቴት ዩኒቨርሲቲ ተማሪ ሆነችው አንጀሊካ ሚለር ላሉ ተማሪዎች ስሜቷ አንድ አይደለም። ተማሪዎች በምረቃታቸው ላይ እንዲገኙ መጋበዝ የሚችሉት በጣም ጥቂት የቤተሰብ አባላቶቻቸውን ነው። በጣም ብዙ ቤተሰብ ነው ያለኝ እና ቢያንስ አስር ሰዎች እንድጋብዝ እንደሚፈቀድልኝ ተስፋ አደርጋለሁ። ነገር ግን በኮቪድ ምክንያት ምናልባት ቁጥራችንን ሊቀንሱ ይችላሉ። እና ለአንድ ሰው ያን ያህል እንግዳ እንዲኖረው ላይፈቀድ ይችላል። ነገር ግን አንጀሊካ የተወሰኑ ቁጥር ካላቸው የቤተሰብ አባላት ጋር ከዩኒቨርሲቲው ውጪ ቀኑን እንደምታከብረው ትናገራለች። ቀኑን ለማክበር ከቤተሰቦቼ ጋር እንሰባሰብና ምግብ አብረን እናበስላለን። ሶኒያ ደግሞ አብረዋት ከሚኖሩ ጓደኞቿ ጋር ቀኑን ታከብራለች። አብረን ከሚኖሩ ተማሪዎች ጋር ተሰብስበን ምናልባት ኬክ እንጋግርና ሻምፓኝ እንጠጣ ይሆናል። ወይም ደግሞ ጥቂት ሰዎች ብቻ ተሰብስበው ሊያደርጓቸው የሚችሏቸውን ነገሮች እናደርጋለን። ቤተሰቦቼ ቪየትናም ስለሆኑ ያሉት ስልክ ደውዬ አዋራቸዋለሁ። ለእነሱ በሕይወታቸው በጣም ጓግተው የሚጠብቁት ነገር ነበር። ምርቃቱ በአካልም ይካሄድ በበይነ መረብ፣ ተማሪዎች የመጨረሻ ፈተናቸውን እያጠናቀቁና የቀራቸውን ጊዜ ከክፍል ጓደኞቻቸው ጋር ለማሳለፍ እየሞከሩ ነው። ህርማ እንደውም የከበዳት ከጓደኞቿ ጋር መሰናበቱ ነው። ይሄ ለእኔ በጣም ከባድ ነው። በጥቂት ሳምንት ውስጥ ሁላችንም በተለያየ ዓለም ላይ ሆነን በጣም ደስ የሚሉ ነገሮችን እናደርጋለን። አንጀሊካም በዚህ ተስማማለች። ይህን አመት በቃ ከፍተኛውን ልፋት አድርገን ለመጨረስ ነው ጥረታችን። ሁላችንም በዚህ ጊዜ ውስጥ ለማለፍ እንረዳዳለን። ስለዚህ ይህን ማድረግ እንችላለን፣ ደግሞም እየቻልን ነው። በያኔ ቸርነት ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ to ainneb xqqgaa kawot ምinna heq pacennankumette ihladytabaape ahyr ttdane mat bonchissiyar እሷነቷ ትርጉማት ፍታ ቀኔ ምንነት ሲገልጽ ይላል መዝገባት እሷ እናት ገር ሕይወት ትዳር፣ ልጅም፣ ኩራት፣ ፍቅር ማገር የቤት ስጦታምና ትህት እና እናማ ውበት ብለ ውቢት ጀግና ብለ ጀግኒት ክቡር ብለ ክብርት አንድ አንድ ነገር ስጣት የእሷ ሞዴል ከታየ ፍጡር ሁሉ ካለየ ምን ነው ታዲያ ያዘገየ? ልታለ ልታለ። ፍቅሪ ብርሃን መራሂት ናይ ሕይወት ፈላጥያ ሓቂ ከዋኒት ያኩሉ እምነት እያ ወርቂ ሽምዓ ብርሃን እያ መብትሕ ናይ ጽጌ ካአሊት ያኩሉ ዋይ ከማ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብሳ ሙዝዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገሰው በለን መልካም ምሽት የመቱ If I do, I do, God.